the voice of የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30 ሺህ ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዟል። የፍርድ ቤቱ ውሳኔ የዋስትና ጉዳይ መሰረታዊ መሆኑን አጽንዖት ሰጥቶ የተነተነ ነው ሲሉ የአቤት ባዬ ጠበቃ ተናግረዋል። ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስትና መብታቸው ተነፍጓቸው የነበሩት አቶ በቀለ ገርባ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀደመውን ውሳኔ በመሻር ለ ለሰላሳ ሺህ ብር የሚበቃ ዋስትና አቅርበው ከእስር እንዲፈቱ አዘዘ። ፍርድ ቤቱ የሁለቱን ወገኖች ክርክር በማስታወስ በቀረበው የይግባኝ አቤቱታ አኳያ የራሱን ውሳኔ ሰጥቷል። ውሳኔው እጅግ ዝርዝርና የዋስ መብት ጥያቄን በጥንቃቄ ሊመረመር እንደሚገባ ያስተማረ ትንታኔ ነው ሲሉ ከአቶ በቀለ ገርባ ጠበቆች አንዱ አቶ አማሃ መኮንን ለቪኦኤ ተናግረዋል። ፍርድ ቤቱ ውሳኔ ሰጥ የዋስትና ጉዳይ መሠረታዊ መብት መሆኑን በጣም አጽንኦት ሰጥቶ ነው የገለጸው። በተለይ ጥሩ የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል። ስለዚህ ዋስትና መርህ መሆኑንና ሊከለከል በልዩ ሁኔታ ሊከለከል ከሆነ በጣም በጠባቡ በተርጎምና በጣም ጥንቃቄ እንደሚያስፈልግ አትቷል። ይህ የዋስትና ጥያቄ ቢታለፍ አቤት ባይ ከተከሰሱበት የሕግ ድንጋጌ አኳያ ጥፋተኛ ቢባሉ እንኳን የሚቀጡት ቅጣት አሁን ከታሰሩበት ጊዜ ሲነጻጸር አነስተኛ ሊሆን ስለሚችል የሚደርስባቸውን ጉዳት ፍርድ ቤቱ እንደተመለከተም አቶ አመሀ ጠቁመዋል። ከዚህ አንጻር የስር ፍርድ ቤት የዋስትና መብቱን ለመከልከል ምክንያት ያደረጋቸውን ሁለት ፍሬ ነገሮች ማለትም ወደ ውጭ ሀገር ሊሄድ ይችላል፣ ተከላከል የተባለበትን ፍሬ ነገር ድጋሚ ሊፈጽም ይችላል የሚለውን ውድቅ ከማረጉም በላይ የታሰረበትንም ጊዜ ግምት ውስጥ አስገብቷል። አንድ አመት ከስድስት ወር ታስሯላ ተወክለ እስካሁን ድረስ ምናልባት በስር ፍርድ ቤት በቀረው ተከላከል በተባለበት ህግ ድንጋጌ። ጥፋተኛ ቢባል እንኳን አሁን የዋስትና ጉዳይ ማይታይ ከሆነ ከታሰረውም ያነሰ ቅጣት ሊወሰንበት የሚችል ድል ያጋጥም እንደሚችል ሁሉ ግምት ውስጥ አስገብቷል። እና በጣም ዝርዝር ውሳኔ ነው የተሰጠው። ይህ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ውሳኔ በሰበር ሰሚ ችሎት እንደሚሰጡ ውሳኔዎች ለተመሳሳይ ጉዳዮች ያገለግላል ባይባልም ጥሩ ተመክሮ ሊሆን እንደሚችል ግን የአቶ አማሀ እምነት ነው። ይህን ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ነው፣ የሰበር ሰሚ ችሎት አይደለም። ስለዚህ በቀጥታ ለሌሎች ጉዳዮች እንደ ፕሬሲደንስ ይሆናል ማለት ባይቻልም ግን ፍርድ ቤቶች እንግዲህ በእያንዳንድ ጉዳይ የሚሰጡ ውሳኔዎች የመማማር እድሉ እና ልምዱ ካለ በተለይ የፍርድ ቤቱ አስተዳደር ይሄን ሊያመቻች ይገባል ብዬ አምናለሁ። ጥሩ ጋይድላይን ወይም ጥሩ ተሞክሮ ይሆናል ብዬ አስባለሁ። አቶ በቀለ ገርባ ከሌሎች ሶስት የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ አቃቢ ህግ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ፍርድ ቤቱ እንዲከላከሉ ብይን ሲሰጥ አቶ በቀለ ገርባ በሽብር ወንጀል ሳይሆን በመደበኛው የወንጀል ህግ እንዲከላከሉ መወሰኑ አይዘነጋም። ከዚህ ብይን በኋላ አቶ በቀለ በዋስ እንዲፈቱ ለዚሁ ፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ነሐሴ አራት ቀን 2009 ዓ ም በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎባቸው ነበረ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ